አውሮፓ በራሷ የሰብአዊ ቀውስ ቀጣና እንድትሆን ምክንያት እየሆነች ነው ሲል የተባበሩት መንግስታት አስታወቀ። ድርጅቱ ይህን ዛሬ ማክሰኞ ይፋ ያደረገው የአውሮፓ መንግስታት በድንበሮቻቸው ላይ ገደብ በማድረግና ፍልሰተኞች ወደ አውሮፓ መጉረፋቸው በቀጠለበት በአሁኑ ወቅት በጋራ ለመስራት ባለመተባበራቸው መሆኑም ታውቋል። የድርጅቱ የስደተኞች መስሪያ ቤት ቃል አቀባይ ኤድሪያን ኤድዋርድስ በተናገሩት ቃል በዚህ ዓመት ብቻ እንደ አውሮፓ አቆጣጠር በዘንድሮ 2016 ማለት ነው ከ130 ሺህ ህዝብ በላይ የሜዲትሬንያን ባህርን አቋርጧል። ብዙዎቹም ግሪክ ገብተዋል። ይህ በሁለት ወር ጊዜ የፈለሰው ህዝብ ቁጥር ባለፈው ዓመት በስድስት ወራት ውስጥ የተከሰተ እንደነበርም ተመልክቷል። በተያያዘ ዜና አውሮፓ በገዛ ራሷ የቀሰቀሰችው የሰብአዊ ቀውስ ፍንዳታ ከእጅ ሊወጣና ወደ መጠነ ሰፊ ግጭት ሊከተል እንደሚችል የተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት አስጠንቅቋል። ሊሳ ሽላይን ከድርጅቱ ዋና ጽህፈት ቤት ጄኔቭ ለአሜሪካ ድምጽ ዘግባለች። አሉላ ከበደ ያቀርበዋል። በድርጅቱ ዘገባ መሰረት መተላለፊያ አጥተው መጠጊያ ፍለጋ ግሪክ የሚገኙት የመካከለኛው ምስራቅ ተፈናቃዮችና ስደተኞች ቁጥር 24ሺ ደርሷል። ከነኚህም ውስጥ ከመቄዶንያ ድንበር አቅራቢያ መተላለፊያ አጥተው አንድ ቦታ ተፋፍገው የሚገኙትን ቁጥራቸው ከ8500 በላይ የሚደርስ ሰዎች ይጨምራል። ቪንሰንት ኮንሴል በተባበሩት መንግስታት የስደተኞች ጉዳይ ኮሚሽነር የአውሮፓ የስደተኞች ቀውስ መፍትሄ አስተባባሪ ናቸው። የባልካን ሀገሮችን አልፎ ወደ አውሮፓ ህብረት በሚያስገባው ኮሪደር ለማረፍ ሲሞክሩ በድንበሮቹ ላይ ጉዟቸው የተገታውና መተላለፊያ በማጣታቸው ተስፋ የቆረጡ ብዙዎች መሆናቸውን ይናገራሉ። They ከዚያ አልፎ መሄድ ያለመቻላቸውን አውቁም ተሰልፎ በመጠባበቅ ላይ ናቸው። ወደ ሌላ አካባቢ ለመዛወር የሚያስፈልገውን አሟልተው የተገኙ የግድ የሆነ የሚያልፉት ሂደት ይጠብቃቸዋል። ያም ቢሆን ለሁሉም አይደለም። በመሆኑም ተስፋ መቁረጥ ተደራርቦ ወደ አንዳች የብጥብጥና የግጭት እንቅስቃሴ ሊያመራ ይችላል። ትናንት ሰኞ መቄዶንያ ድንበር አቅራቢያ ስደተኞ ያካሄዱት ሰላማዊ የተቃውሞ ሰልፍ ፖሊስ ባስለቃሽ ጤስ ለመበተንና ከንብርቡ የሽቦ አጥር ለማራቅ በሞከረበት ወቅት ነው በቀላሉ ወደ ግጭት ያመራው። ባለፈው የአውሮፓውያኑ ሁለት ሺህ አስራ አምስት ዓመት ምሕረት ብቻ ከፊሉ ህጻናትና ሴቶች የሆኑባቸው ቁጥራቸው ከአንድ መቶ ሰላሳ ሁለት ሺህ በላይ የሚደርስ የመካከለኛው ምስራቅ ተፈናቃዮች አስከፊውን የሜዲትራኒያን ባህር አቋርጠው ለመሄድ ተገደዋል። ይሁንና ሁሉም ማለት ይቻላል ከግሪክ አልፈው yetim aldırırsın.